የአሜሪካ ድምፅ ነው። በ19 በ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ታህሳስ 6 2014 ዓ.ም ዝግጅታችን ጀመረ። መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ የጠራውን ልዩ ስብሰባ የተቋሙ አባላት ውድቅ እንዲያደርጉት ኢትዮጵያ ጥሪ ያቀረበች፣ በምክር ቤቱ አባል ሆኖ ያሉ ተወካዮች እና ሀገራት ይሄ ኢትዮጵያ ላይ የተጠራው ልዩ ስብሰባ በአድሏዊነት የተሞላ በፖለቲካ አላማ የተጫነበት ተቋሙ የፖለቲካ አላማ ተሸካሚ መሆኑን ስለሚያረጋግጥ ይህንን በመቃወም እና ውድቅ በማድረግ የተቋሙ ገለልተኝነት ዳግም እንዲያረጋግጡ ጥሪ የምናቀርብ ነው። የሚሆነው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ከበደ ደሲሳ ናቸው። የድርጅቱ የሰብአዊ መብቶች ምክር ቤቱ በኢትዮጵያ ጉዳይ ላይ ለመወያየት ለአርብ ልዩ ስብሰባ ጠርቷል። ሙሉ ዘገባውን ከዜናው በኋላ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች የኮሮና ቫይረስ ስርጭትን ለመከላከል እና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥን እና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድ ና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮቻችን፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱሻሪክ በትላንትናው ዕለት በሰጡት መግለጫ በሰሜን ኢትዮጵያ ባለው ጦርነት ምክንያት 21 ሚሊዮን ሰዎች ተፈናቅለዋል ሲሉ ዓለም አቀፉን የፍልሰተኞች ድርጅት በመጥቀስ ተናግረዋል። የቃል አቀባዩን መግለጫ የተከታተለችው ኤደን ገረመው ዝርዝር አላት። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ ትላንት በኢትዮጵያ ያለውን የሰብአዊ ድጋፍ ሁኔታን በተመለከተ በሰጡት መግለጫ በሰሜኑ የሀገሪቱ ክፍል ያለውን ሁኔታ ለመተንበይ የሚያስቸግርና አስጊ ሲሉ ገልጸውታል። በተለያዩ ቦታዎችም ያሉና የቀጠሉ ግጭቶችም ሰብአዊ ድጋፎችን ተደራሽ የማድረጉን ሂደት እያስተጓጎሉ ነው ብለዋል። ቃል አቀባዩ በሰሜኑ የሀገሪቱ ክፍል ሁለት ነጥብ አንድ ሚሊዮን የሚሆኑ ሰዎች እስከ መስከረም ሁለት ሺ አስራ አራት አመተ ምህረት መጨረሻ ድረስ መፈናቀላቸውን ገልጸው ከዚህ ውስጥ አንድ ነጥብ ስምንት ሚሊዮኑ ከትግራይ አምስት መቶ አርባ ሁለት ሺ ከአማራ፣ እንዲሁም ሁለት መቶ ሀምሳ አምስት ሺ የሚሆኑ የሚሆኑት ደግሞ ከአፋር ክልል ናቸው ብለዋል። ቃል አቀባይ ስቴፋኒ ድጃሪ ከትላንት በስቲያ የአፋር አባላ መቀሌ መስመርን በመጠቀምም ሀያ ምግብ የጫኑ ከባድ መኪኖች መቀሌ መድረሳቸውን ገልጸው ትላንትናና ዛሬም ተጨማሪ አርባ የሚሆኑ ምግብ የጫኑ መኪኖች መቀሌ እንደሚገቡ አስታውቀዋል። ባለፉት ጥቂት ቀናት ውስጥም የተባበሩት መንግስታት ድርጅት የህጻናት and ዩኒሴፍ 790 ሺህ የሚሆኑ የኩፊን ክትባቶችን ለትግራይ ክልል ማድረሱንም ጨምረው አስታውቀዋል። ይሁን እንጂ ቃል አቀባዩ ክትባቱን በመላው ትግራይ ለማዳረስ ነዳጅ እንደሚያስፈልግም ጠቁመዋል። ቃል አቀባዩ አያያይዘውን በሀገሪቱ በአሁኑ ሰዓት ያለው አነስተኛ የሆነ ዝናብ ድርቅን በማስከተሉ በሶማሊያና በኦሮሚያ ክልሎችም 58 ሚሊዮን የሚሆኑ ሴቶች ህጻናትና አዋቂ ወንዶች ከፍተኛ የሆነ ድጋፍ ያሻቸዋል ብለዋል። በትግራይ ያለውን የሰብአዊ ሁኔታን በተመለከተም ከእለት ወደ እለት መውደቁን ገልጸው ነዳጅ፣ መድኃኒትና ሌሎች መሰረታዊ እርዳታዎችን ቀጣይነት ባለው ሁኔታ ማቅረብ እንደሚያሻማ አሳስበዋል። በመላው ኢትዮጵያ እያደገ የመጣውን የሰብአዊ ድጋፍ ፍላጎትን ለመቋቋምም ከአጋር ተቋማት ጋር በመሆን እንቅስቃሴያቸውን መቀጠላቸውን ገልጸው ይሁን እንጂ አሁን ላይ እርዳታዎችን ተደራሽ ለማድረግ የአንድ ነጥብ ሁለት ቢሊዮን ዶላር ክፍተት አለብን ሲሉም አስታውቀዋል። ዓለም አቀፉ የሰብዓዊ መብቶች ድርጅት ሂዩማን ራይትስ ዎች ዛሬ ረቡ ባወጣው ሪፖርት ሱዳን ዳርፉር ውስጥ በሚገኙ ሰላማዊ ሰዎች ላይ ካለፈው ዳር ወር ጀምሮ አዲስ የጥቃት ዘመቻ እየደረሰ መሆኑን አስታውቋል። ይህ መሆኑ የተባበሩት መንግስታት ድርጅት በጥቃት የተጎዳውን ይህን አካባቢ ደህንነት እንዲያስከብር አስቸኳይ ፍላጎት መኖሩን ያሳያል ብለዋል። ሂዩማን ራይትስ ዎች በሪፖርቱ የመንግስት ጸጥታ ኃይሎችን ጨምሮ በታጣቂ ኃይሎች መካከል የሚደረገው ጥቃት በሰላማዊ ዜጎቹ ላይ ከፍተኛ ጉዳት እያስከተለ ነው ብለዋል። ሪፖርቱ የተባበሩት መንግስታት የጾታ ጥቃቶችን የሚከታተሉ ባለሙያዎችን ጨምሮ በአካባቢው የሰብዓዊ መብት ሁኔታዎችን የሚከታተል አንድ ጠንካራ ምርማሪ ቡድን እንዲያሰማራ ጠይቋል። የኬንያው ከፍተኛው ፍርድ ቤት የመንግስት አገልግሎት በሚሰጡባቸው ቦታዎች የሚገኝና አገልግሎቱን የሚጠቀም ማንኛውም ሰው የኮቪድ-19 ክትባት እስከ ታህሳስ 12 ድረስ እንዲከተብ ያወጣውን ትዕዛዝ ውድቅ አድርጎታል። ፍርድ ቤቱ ውሳኔውን ያሳለፈው ባለፈው ሳምንት ትዕዛዙን በመቃወም ክስ የመሰረቱትን አንድ የንግድ ሰው አቤቱታ መሰረት በማድረግ ሲሆን የሰብአዊ መብት ተሟጋቾችም የኬንያውያንን መብት የሚገድበውን ትዕዛዝ መንግስት እንዲያሻሽለው መጠየቃቸው ተመልክቷል። አድማጮች፣ የዚህ ዝርዝር በምሽቱ የዜና መጽሔት ይቀርባል። የደቡብ አፍሪካ ከፍተኛው ፍርድ ቤት የቀድሞ ፕሬዚደንት ጃኮብ ዙማ ወደ እስር ቤት እንዲመለሱ በትናንትናው ዕለት ትዕዛዝ መስጠቱ ተገለጠ። የ79 ዓመቱ ዙማ ወደ እስር ቤት እንዲመለሱ የተደረጉት ባለፈው መስከረም በሕክምና ምክንያት ለተወሰነ ጊዜ በውጭ እንዲቆዩ ከተደረገ በኋላ መሆኑም ተገልጿል። የቀድሞ ፕሬዝደንት የሙስና ወንጀልን ለመመርመር በተሰየመው አካል ፊት እንዲቀርቡ ፍርድ ቤቱ የተሰጣቸውን ትዕዛዝ ባለማክበራቸው ፍርድ ቤቱን ተዳፍረዋል በሚል የአስራ አምስት ወራት እስራት የተፈረደባቸው መሆኑም ይታወቃል። ሊቢያ ለወደፊቱ ተስፋ የሚሰጣት ትልቅ የነዳጅና የጋዝ ክምችት ማግኘቷን የአገሪቱ የነዳጅና ጋዝ ሚኒስትር ትናንት በሰጡት መግለጫ አስታወቁ። ሚኒስትሩ መሐመድ ኦውን ሊቢያ 48 ቢሊዮን በርሜል ድፍድፍ ነዳጅና 1.47 ትሪሊየን ኪውቢክ ሜትር የተፈጥሮ ጋዝ በመጠባበቂያነት ያላት መሆኑን ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የፓርቲ ልዩነት በተንጸባረቀበት መልኩ የዩናይትድ ስቴትስ የብድር መጠን ወደ 25 ትሪሊየን ዶላር እንዲያድግ የሚያዘውን የሕግ ረቂቅ ዛሬ ረቡዕ አጽድቆ ለፕሬዚደንት ባይደን ፊርማ የመራው መሆኑ ተገለጸ። አገሪቱን ከእዳ ክፍያ ቀውስ ያድናታል የተባለው ረቂቅ ሕጉ የጸደቀው 221 ለ209 መሆኑ የተነገረ ሲሆን ቀደም ሲል በሕግ መወሰኛው ምክር ቤት መጽደቁ ይታወሳል። ፕሬዚደንት ባይደን በረቂቅ ህጉ ላይ ይፈርማሉም ተብሎ ይጠበቃል። በሪፐብሊካንም ሆነ በዲሞክራት የአስተዳደር ዘመን የዩናይትድ ስቴትስ መንግስት ከገቢው በላይ የበዛ ወጪ እንዲኖረው የሚያስገድደውን የበጀት ህግ ሲያጸድቅ የኖረ መሆኑም በዘገባው ተመልክቷል። የወጪና ገቢ ሚዛን በመዛባቱና የበጀት ጉድለቱ መፈጠሩ የብድር መጠንን ከጊዜ ወደ ጊዜ እያደገ እንዲመጣ ያደረገው መሆኑም ተገልጿል። ምክር ቤቱ የዩናይትድ ስቴትስ የመንግስት የመበደር አቅም እንዲያድግ እንደ ኤሮፓ አቆጣጠር ከ1960 ጀምሮ 80 ለሚሆኑ ጊዜያት ማጽደቁ ተመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደቡብ ምስራቅ እስያ የሚያደርጉትን ጉብኝት በዛሬ ዕለት ማቋረጣቸው ተገለጠ። ብሊንከን ጉዞውን ያቋረጡት ከሷቸው ጋር አብረው ይጓዙ ከነበሩት የጋዜጠኞች ቡድን መካከል አንዱ ለኮቪድ-19 የተጋለጠ በመሆኑ እንደሆነ ተነግረዋል። በኢንዶኔዥያና ማሌዥያ ያደረጉትን ጉብኝት አጠናቀው ነገ ሐሙስ ወደ ታይላንድ ለመጓዝ እቅድ ይዘው እንደነበሩም ተመልክቷል። ብሊንከን ደቡብ ምስራቅ እስያን መጎብኘት የያዙት የቻይና ተጽዕኖ እየጨመረ ነው በተባለበት አካባቢ ያሉ አገሮች ከዩናይትድ ስቴትስ ጋር ያላቸውን ኅብረት እንዲያጠናክሩ ለማድረግ መሆኑም ተነግረዋል። ብሊንከን በጉዞአቸው ወቅት እግረ መንገዳቸውን በሰጡት መግለጫ የመፈንቅለ መንግስት ካደረገ አስር ወር በሞላው የማይናማር ወታደራዊ መንግስት ላይ ዩናይትድ ስቴትስ ተጨማሪ እርምጃ መውሰዱን አስፈላጊ ሆኖ አግኝተዋለች ማለታቸው ተመልክተዋል። በማይንማር የሰብአዊ ቀውስ የተባባሰ ሲሆን በርካታ ሰዎች እየታሰሩ መሆኑም ተጠቅሷል። የዩክሬን ጉብኝታቸውን ጨርሰው የተመለሱ የዩናይትድ ስቴትስ ምክር ቤት አባላት በዲፕሎማሲ ጥምዘዛና በማዕቀብ ማስፈራሪያ ብቻ ለወረራ የተዘጋጁትን የሩሲያ ፕሬዝደንት ቭላዲሚር ፑቲንን እርምጃ ማቆም አይቻልም ሲሉ ተናገሩ። ባለፈው ቅዳሜና እሁድ ኪየቭን ጎብኝተው የተመለሱት የዲሞክራትና የሪፐብሊካን ሕግ አውጪዎች ቡድን አባላት ከዩክሬን ልዩ ኃይል አዛዥና የዩክሬን ብሔራዊ ጦር ከሚያሰለጥኑት የዩናይትድ ስቴትስ አባላት ጋር የተነጋገሩ መሆናቸው ተዘግበዋል። ያለው ሁኔታ እጅግ አሳሳቢ ነው ያሉት የምክር ቤቱ አባላት ዋይት ሀውስ የሩሲያን ወረራ ለማስቆም ዩክሬንን ኃይል የሚያጠናክር የጦር መሳሪያ በአስቸኳይ መላክ ይኖርበታል ብለዋል። የሪፐብሊካን የምክር ቤት አባል ማይክ ዋልትስ ለጋዜጠኞች በሰጡት አስተያየት ጠንካራ እርምጃ እንደሚወሰድ ቃል መግባት በተለይ ወረራው ከተፈጸመ በኋላ በፑቲን ስሌት የሚያደርሰው ጉዳት እጅግ አነስተኛ ሆኖ የታያቸው ይመስለኛል ብለዋል። የዲሞክራቱ ሴት ሞልተንም ዋይት ሃውስ ሩሲያ ዩክሬንን ብትወር ጠንካራ እርምጃ የተወሰደባት መሆኑን እንዲያውቁ የሚያደርግ እርምጃ መወሰድ እንዳለበት አሳስበዋል። እኔ የምፈልገው ፑቲን ዩክሬንን ከወረሩ በሚቀጥሉት አምስት ደቂቃዎች የለስላሳ መጠጥ ከማሽናቸው ውስጥ ማውጣት የሚቸገሩ መሆኑን እንዲያውቁ ነው እንጂ ኔቶ ከወረራው በኋላ ጉባኤ ተቀምጦ ይህን ጉዳይ ምን ማድረግ ይኖርብናል ብሎ እንዲከራከር አይደለም ብለዋል። የዋይት ሃውስ ቃል አቀባይ ጄንሳኪ እኛ ይህን ጉዳይ መያዝ የምንፈልገው ግጭቱን በሚያረግብ መልኩ በዲፕሎማሲያዊ መንገድ ነው ብለዋል። የአሜሪካ መከላከያ ሚኒስቴር ፔንታገን ትናንት በሰጠው መግለጫ ሩሲያ ግጭቱን ለማርገብ ከዩክሬን ድንበር አካባቢ ኃይሏን ወደኋላ ስታንቀሳቀስ የሚያሳይ ምንም ምልክት አላየንም ብሏል። የአውሮፓ ኮሚሽን ፕሬዚደንት ኦርስዋል ቮንደርሌን ዛሬ በሰጡት መግለጫ ሩሲያ ትንኮሳዋን የማታቆም ከሆነ ታይቶ የማይታወቅ ምላሽ ይጠብቃታል ሲሉ አስጠንቅቀዋል። የሩሲያ ፕሬዚደንት ኔቶ ወደ ምስራቅ አውሮፓ መስፋፋቱን የሚያቆምና በጎረቤት በተለይም እንደ ዩክሬን ባሉ አገሮች ላይ የጦር መሳሪያውን የማይተክል መሆኑን በሕግ ማረጋገጫ ከሰጠን የዲፕሎማሲ ግንኙነቱን በአስቸኳይ እንጀምራለን ማለታቸው ታውቋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ትናንት በሰጡት መግለጫ ኔቶ ወደ ምስራቅ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና የማይሰጠን ከሆነ ሩሲያ ታክቲካል የኒውክሌር ጦር መሳሪያዎችን ጨምሮ ወታደሮቿን የምታሰማራ መሆኑን ማስጠንቀቃቸው ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድምፅ ድስተን ለዓለም ዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ታህሳስ 5 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ ለያዝነው የመጀመሪያ ቅንብር አብይ ርዕሳችን እንለፍ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ የጠራውን ልዩ ስብሰባ የተቋሙ አባላት ውድቅ በማድረግ ምክር ቤቱን ገለልተኝነት እንዲያረጋግጡ ኢትዮጵያ ጥሪ ያቀረበች የበቃ ወይም ኖሞር ዘመቻ ወደ ዓለም አቀፋዊ ንቅናቄ መሸጋገሩን የመንግስት ኮሚኒኬሽን አገልግሎት ገልጿል። መለስካቸው አምሃ ስርስር አለው። በአውሮፓ ህብረት አንቀሳቃሽነት በኢትዮጵያ ያለው የሰብአዊ መብቶች ሁኔታ ያሳስበናል በሚል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ የጠራውን ልዩ ስብሰባ ኢትዮጵያ በጥብቅ እንደምትቃወም የመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዴታ ከበደ ደሲሳ አስታወቁ። ሚኒስትሩ እንዳብራሩት ምክር ቤቱ ለሚቀጥለው ዓርብ የጠራው ይህ ልዩ ስብሰባ ዓላማው የተወሰነ አጀንዳን ለማሳካት የታሰበ ነው። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን በትግራይ ተፈጽመዋል የተባሉትን የመብት ጥሰቶች መርምረው ዘገባቸውን ያቀረቡ መሆኑን ያስታወሱት ከበደ ደሲሳ በዚህ ጉዳይ ላይ ሌላ ልዩ ስብሰባ መጠራቱ ምክር ቤቱ የፖለቲካ ጫና እንዳለበት የሚያሳይ መሆኑን ያመለክታል ብለዋል። ለዚሁ ሌላ ማሳያ የሚሆነው ደግሞ ጥያቄውን ያቀረቡት የተወሰኑ ሀገሮች መሆናቸው ነው። ስለሆነም ሌሎች የምክር ቤቱ አባላት ይህ አድሎ የተመላውን አሰራር እንዲቃወሙ ሲሉ ጥሪ አቅርበዋል። አፍሪካ ሀገራትም የሌሎች ሀገራት ተወካዮች ምክር ቤቱ አባል ሆኖ ያሉ ተወካዮች እና ሀገራት ይሄ ኢትዮጵያ ላይ የተጠራው ልዩ ስብሰባ በአድላዊነት የተሞላ በፖለቲካ ዓላማ የተጫነበት ተቋሙ የፖለቲካ ዓላማ ተሸካሚ መሆኑን ስለሚያረጋግጥ ይሄንን በመቃወም እና ውድቅ በማድረግ የተቋሙ ገለልተኝነት ዳግም እንዲያረጋግጡ ጥሪ የምናቀርብ ነው የሚሆነው። ረፋዱ ላይ ጋዜጣዊ መግለጫ የሰጡት ከበደ ዴሳ ይሄ ልዩ ስብሰባ መጠራቱ አያሌ ጥያቄዎችን የሚያስነሳ ነው ብለዋል። ይህ ልዩ ስብሰባ እንዲጠራ ሀሳቡን ያነቁትና የተባበሩት አገሮች ከአፍሪካ አህጉር ውጭ ያሉ ብቻ ሳይሆኑ አብዛኛዎቹ ቅኝ ገዢዎች የነበሩ መሆናቸውን ጠቁመዋል። ይሄ ጦርነቱ የአፍሪካ ጦርነት ነው ያለውን የሚያረጋግጥ፣ ምክር ቤቱም በአንዳንድ ሀገራት ፍላጎት ማስፈጸሚያ የፖለቲካ ማስፈጸሚያ መሳሪያ መሆኑን የሚያረጋግጥ ነው ታማነቱን እና ገለልተኝነቱን ጥያቄ ውስጥ የሚከት ተግባር ውስጥ ገብቶ ነው የምናገኘው። እንግዲህ የተባበሩት መንግስታት ተቋማት በዋናነት ከሚመሩባቸው መርሆች አንዱ ገለልተኝነትን ነው። አሁን እየተደረገ ባለው እንቅስቃሴ ገለልተኝነቱም ሕልውናውም ጥያቄ ውስጥ የሚከት ተግባር እየተፈጸመ መሆኑን እንረዳለን። በተባበሩት መንግስታትና በሌሎች በጄኔቫ በሚገኙት አካላት የአውሮፓ ህብረት አምባሳደር ሎተ ክኑድሰን ባለፈው ሰኞ ትዊት እንዳደረጉት እየተባባሰ ከሚሄደው ሁኔታ አኳያ ተጨማሪ ግፍ እንዳይፈጸም ፍትህንና ተጠያቂነትን ለግፍ ሰለባዎችና በሕይወት ላሉትም ለማረጋገጥ መሞከር የዓለም አቀፉ ማኅበረሰብ የሞራል ግዴታ አለበት ብለዋል። አክለውም የሰብዓዊ መብቶች ምክር ቤትም ኃላፊነቱን ለመወጣት ጸንቶ መቆም አለበት ብለዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በአሁኑ ወቅት እየተከናወነ የሚገኘው ሥራ አድሏዊ መሆኑን የሚያስረዱ አያሌ ማስረጃዎች እንዳሉ ሚኒስትር ዴታው ጠቁመዋል። አክለውም ይህን ብለዋል። በተለይም በአማራ ክልል ብቻ የወደሙ የጤና ተቋማት ስናይ አርባ ሆስፒታሎች ወድመዋል፣ ከአገልግሎት ውጭ ሆነዋል። አንዳንዶቹ በተባበሩት መንግስታት የጤና ድርጅት የሚደገፉና የተሰሩ ጭምር ናቸው። 453 ጤና ጣቢያዎች ወድመዋል። 1850 ጤና ኬላዎች ወድመዋል። 466 የግል ጤና ተቋማት ወድመዋል፣ ከአገልግሎት ውጭ ሆነዋል። አራት የደም ባንኮች ወድመዋል። በአጠቃላይ በአማራ ክልል ብቻ ነው ይሄ 2813 የጤና ተቋማት በአሸባሪው ህወሀት ቡድን ውድመት ደርሶበታል ከአገልግሎት ውጭ ነው ያሉት። ከሁለት ሺህ በላይ ትምህርት ቤቶች ወድመዋል። ይሄ በአማራ ክልል ብቻ ነው የተደረገው። በአፋር ክልልም ተመሳሳይ ዴታ ነው ያለው። በኢትዮጵያ ላይ የሚደረገውን ጫና በማስተባበር የሚወቀሰው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ብቻ እንዳልሆነም ሚኒስትሩ አስታውሰዋል። የዓለም የትምህርት የባህልና የሳይንስ ድርጅት ወይም ዩኔስኮ የተለያዩ ቅርሶች ሲወድሙ፣ ትምህርት ቤቶች እንዳልነበሩ ሲደረጉ ድምፁን አጥፍተዋል ብለዋል። የዓለም የጤና ድርጅትም የጤና ተቋማት ሲወድሙ ምንም አልተነፈሰም ሲሉ ወቅሰዋል። ከዚህ ባሻገር ግን አንዳንድ በአዲስ አበባ የሚገኙ ኤምባሲዎች ሲፈጽሙት የነበረውን የማስጨነቅና የማሸበር ተግባር ያሉትን ድርጊት ቀንሰዋል ብለዋል። ሚኒስትር ደታው እንዳሉት ዛሬ ኢትዮጵያ በዓለም አቀፍ መድረክ ባላንጣ ብቻ ሳይሆን ወዳጆችም በሰፊው አፍርታለች። ለዚህ ጥሩ ማስረጃ የሚሆነው የበቃ ወይንም የኖሞር ዘመቻ ነው። ባለፉት ጥቂት ሳምንታት በኢትዮጵያውያንና በኢትዮጵያ ወዳጆች በአንዳንድ ከተሞች የተጀመረው ይህ ዘመቻ ከፍ ወዳለ ዓለም አቀፋዊ የፖለቲካ ንቅናቄ አድጓል ብለዋል። የገናንና የጥምቀት በዓላትን ኢትዮጵያውያን ወደ ሀገራቸው መጥተው እንዲያከብሩ የቀረበውን የጠቅላይ ሚኒስትር አብይ አህመድ ጥሪ እውን ለማድረግ ዝግጅት እየተከናወነ እንደሆነም ሚኒስትሩ ገልጠዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው መሀል ለዘገባው እናመሰግናለን። አድማጮች ያሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። በጦርነቱ ምክንያት ከቀያቸው ተፈናቅለው ወደ አዲስ አበባ የመጡ የወሎና የአካባቢው ነዋሪዎች ወደ መኖሪያ ቤታቸው የመመለስ ስራ እየተካሄደ ነው። አዲስ አበባ የሚገኘው የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ተፈናቃዮቹን በነጻ ወደ አካባቢያቸው የመመለስ ስራ ዛሬ የጀመረ ሲሆን አገልግሎቱ ለተከታታይ አራት ቀናት ይቀጥላል ተብሏል። በደብረ ብርሃንና በባህር ዳር ተመሳሳይ ተፈናቅለው የሚገኙ ነዋሪዎችን ወደ አካባቢያቸው እንዲገቡ የወሎ ህብረት የልማትና የበጎ አድራጎት ማህበር ጥሪ አቅርቧል። መስፍን አራጌ ዝርዝራለው። በአዲስ አበባ ላምበረት አውቶብስ መናኸሪያ ግቢ ያገኘኋቸው ወይዘሮ ዘውዲቱ ሽፈራው ለወራት የተለዩዋቸውን ቤተሰቦቻቸውን ለማግኘት ለቀውት ወደመጡት ቀያቸው ለመመለስ ይችን ቀን ስጠብቃት ቆይቻለሁ ይላሉ። የህወሓት ኃይሎች ወደ ደቡብ ወሎ ሀይቅ ከተማ ዘልቀው መግባታቸውን ተከትሎ ህይወት ለሳቸው ፈታኝ እንደነበር ያስታውሳሉ። ብዙ ተንገላተናል። ስንመጣ ብዙ ችግር ደርሶብናል። ብዙ ነገር አሳልፈናል። ተውጫሌ ተሰድጄ ደሴ መጣሁኝ። ተደሴ ደግሞ ሲመጡብን ከባድ መሳሪያ ሲጣል የደሴ ከተማ ነዋሪ ነኝ የሚሉት ሌላ አስተያየት ሰጪ የህወሓት ኃይሎች ደሴ ከተማ በገባበት እለት ከተማዋ በተኩስና ህይወታቸውን ለማዳን በሚሯሯጡ ሰዎች ውጥረት ውስጥ ገብታ በነበረበት ሰዓት በቅጡ ተራምዶ ያልጠገበ ህፃን ይዘው ከነ ባለቤታቸው ህይወታቸውን ለማትረፍ መሰደዳቸውን ተናግረዋል። አንደኛ እዛ ከተማ ውስጥ ከባድ መሳሪያ የሚስተኩሱ ነበረ። በጣም በሚያሳዝን ሁኔታ በሰው ሲዋከብ ነበረ። እንደዚ አይነት ነገሮ በሚያጋጥምበት ሁኔታ ያው ህፃን ልጅ ዘንድ እንደምታየው ከባለቤቴ ጋር ያው በሚገርም ሁኔታ ትራንስፖርት ትራንስፖርት ራሱ ከሚገባው በላይ ወጪ አድርገን ነው። በተለያዩ ትራንስፖርት አማራጭ የመጣ ነው ማለት ነው እና በጣም ተቸግረን ነው። ብዙ መስዋዕትነት ከፍለን ነው የመጣ ነው ህጻን ልጅ እንኳን ሲያዋክቡ ነበር በተደጋጋሚ ማለት ነው እና በጣም በሚያሳዝን ሁኔታ ከደሴ ተፈናቅለን ይወጣ ነው ማለት ነው። ከወልዲያ ከተማ ተፈናቅሎ የመጡት መኩሪያ ጌታንህም ቢነገር እውነት የማይመስል ተዘርዝሮ የማያልቅ ችግር ደርሶብናል ባይ ናቸው። ችግሩ ይወጣሉ የታበሉ ቤተሰቦቻችንን አልያዝንም። የህወሓት ኃይሎች ዘልቀው ገብተውባቸዋል ከሚባሉት የወሎ አካባቢዎች ከ700 ሺህ እስከ 1 ሚሊዮን የሚደርስ ሕዝብ ህይወቱን ለማትረፍ ወደ ደብረ ብርሃን፣ አዲስ አበባ፣ ባህር ዳርና አቅራቢያ ከተሞች ተፈናቅሎ መውጣቱ ይነገራል። የመንግስት ኃይሎች በህወሓት ቁጥጥር ስር የነበሩ አካባቢዎችን ማስለቀቁን ተከትሎ ተፈናቃዮችን ወደ ቀያቸው ለመመለስ ወሎ ህብረት የልማትና የበጎ አድራጎት ማህበር የተባለ አካል ተነሳሽነቱን በመውሰድ እንቅስቃሴ መጀመሩን የማህበሩ ስራ አስፈጻሚ አባል ከቢር ሰይድ ያስታውሳሉ። አሉ ያለፈው ሁድና ቅዳሜ ስምንት ከደብረ ብርሃን ካም አምስት ደግሞ ከአዲስ አበባ አድርገን 13 መኪኖች አድርሰው እንዲመጡ አድርገናል። በራሳችን ሮጭ ከፍለን ወሎ ህብረት የልማት ና በጓረቁ ማህበር ማለት ነው። ከችግሩ ስብስብነት ከተፈናቃዮች ቁጥር ብዛት ግን በአንድ ማህበር ጥረት የሚገፋ ባለመሆኑ አማራጭ መውሰዳቸውን ነው አቶ ከቢር የሚናገሩት። አንድ መኪና ወደ 7 ብር ገደማ ነው የምትከራየው አንድ መኪና 67 ነው የሚይዘው። ይህ ችግር ስ የሚይዘውን ብር ስታየው የሚነሳ አይደለም ና ጥሪ ያቀረም ለሁሉም ትራንስፖርት ዘርፍ ላይ የሚሰራ ድርጅት በሙሉ ይ ይህንን መልካም ስራ እንዳግዘ የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ሰብሳቢ ሙልቀ መለስ ጥሪውን በመቀበል አዎንታዊ ምላሽ መስጠታቸውን ገልጸዋል። በፈገናችን የሀገር ክፍል በነበረው ጦርነት ምክንያት ብዙ ዜጎች ከመኖሪያ አካባቢያቸው ተፈናቅለው ወደ አዲስ አበባ፣ ደብረ ብርሃን ና ባህርዳር መሰደዳቸው ይታወቃል። ከተወሰነ ጊዜም ወዲህ በተለይ ወደ ኮምቦልቻና ደስ የነበሩ ነዋሪዎች በዛ አካባቢ ሰላም በመሆኑ ምክንያት ሰዎቹን ወደ አካባቢያቸው መመለስ አስፈላጊ የሆነ ስለተገኘ የልዩ የባስ ትራንስፖርት ማህበራትና ድርጅቶች ኮሚቴዎች በጋራ በመነጋገር አቅም በፈቀደ መልኩ የተወሰኑ ሰዎችን ወደ ቀያቸው የመለስ ስራ ለመስራት በመወሰን በዛሬው እለት እናንተም ተገኝታችሁ እንዳያችሁት ከአስር በላይ አውቶቡሶችን በማዘጋጀት ሰዎችን ወደ ቀያቸው የመለስ ስራ እየሰራ እንገኛለን። በነጻ አገልግሎቱ ልዩ አውቶቡሶቹ በየቀኑ ያገኙት የነበረውን እስከ ግማሽ ሚሊዮን ብር የሚደርስ ገቢ ተፈናቃዮቹን ወደ ቀያቸው ለመመለስ ተግባር እንዳዋሉት የሚጠቁሙት አቶ ሙሉቀን አገልግሎቱ እስከ ቅዳሜ ይዘልቃል ብለዋል። የልዩ ትራንስፖርት ማህበራትና ድርጅቶች ያሉት በሙሉ ይህንን አገልግሎት ለመስጠት ፈቃደኞች ናቸው። በተለያየ ምክንያት አንዳንድ መኪኖቻቸው ወደ መከላከያ የሄዱባቸው፣ አንዳንዶች በተለያየ ምክንያት አሁን ለዛሬ ያልደረሱላቸው በቀጣይ ቀን መኪኖቻቸውን ይሰጣሉ። ዛሬ ግን በዚህ ስራ ላይ የተሳተፉት እንደ አባይ ባስ፣ ኢትዮ ባስ፣ ዋሊያ ባስ፣ አበሻ ባስ፣ ኤፍኤም ባስ እና አፍሪካ ባስ፣ የእኛ ባስ፣ እንደዚህ እንደዚህ ያሉት እንዳየኸው እነሱ ተሳትፈው አገልግሎት ሰጥተዋል። እኛ አውቶቢሶቹን እናመቻችን እንጂ ጠዋት ጉዳዩን በደንብ እንደ አየኸው አንተም የመናኸሪያው ማህበረሰብ ማለት ሰፌ ቻይ ጫኝና አውራጅ፣ ስርዓት አስከባሪ፣ ፌዴራል ትራንስፖርት፣ የመናሪያ አስተዳደር ጨምሮ በከፍተኛ ሁኔታ ስራውን ሲያግዙንና አብረው ሲደሙ ያሉ ናቸው። ይህ ሁሉ የጋራ ስራ የተደረገ ጉዳይ ነው። የወሎ ህብረት የልማትና የበጎ አድራጎት ማህበር ስራ አስፈጻሚው እንደሚሉት ተፈናቃዮቹን ወደ ቀያቸው በነጻ የትራንስፖርት አገልግሎት እንዲመለሱ መደረጉ ከኢኮኖሚ ድጋፉ በተጨማሪ ስነ ልቦና ስብራቱን ይጠግናል። ከመፈናቀልም አልፎ እናትና ልጅ ተለያይቶ እየኖረ ያለበት ሁኔታ አለ። ባሎቻቸው እዛ ተቀምጠው ሚስቶቻቸውና ልጆቻቸው እዚህ የሆኑ ልጅና እናት የተለያዩበት ሁኔታ ነው ያለው። ባይዘወይ የመጀመሪያው የደሴ ምናም ሲያዝ ብዙ ሰው ተለያይቷል። ልጅ የት እንዳለን ምናም በማይታወቁበት ሁኔታ ተለያይቶ አሁን ኔትወርክ ሲከፈት መገናኘቱ ነው። ብዙ ሰው ማህበረሰቡ እዚህ ተቸግሮ ነው የሚበላው፣ የለውም በተለያየ ሰው ተጠግቶ አስርና አስራ አምስት ሆኖ ቤት ተከራይቶ አዲስ አበባ ካምፕ የለም። ካምፕ ውስጥ ያሉት ከወለጋ አካባቢ የመጡት ናቸው። አንድ ቤት ውስጥ ከሀያ ሰላሳ ቤተሰብ ታገኛለን። አዲስ አበባ ኑሮ ታገዋለ በምን ሁኔታ ነው እዚህ የሚቆየው? ይቸግረዋል። የትራንስፖርት ማህበራቱ ላደረጉት አስተዋጽኦ ተፈናቃዮቹም አስተባባሪዎቹም ምስጋናቸውን ለግሰዋል። እዚጋ መደካም አለ፣ በሽተኛ አሉ፣ ልጅ የያዘ ሰው አለ፣ ምንም አቅም የሌለው ሰው አለ። ይህንን የትራንስፖርት አገልግሎት በመዘጋጀቱ እኔ በጣም ነው ደስታ የተሰማኝ። ማለት በጣም ብዙ ብዙ ችግረኛ ሰው አለ። እግዚአብሔር ይመስገን አሁን ለዚህ አብቅቶና አሁን ደግሞ ብንም በለለን ሰዓት ባዶ በሆንበት ሰዓት እዚህ ደርሶልን አሁን ወደ ሀገራችን በመግባታችን በጣም ደስ ብሎናል። ደስተኛ ነኝ እራሴ። ለህዝባቸው ላደረጉት አስተዋጽኦ እጅግ አድርገን እናመሰግናለን። በጣም ደስ ብሎናል። አሁንም በተለያዩ አካባቢዎች ተፈናቅለው የሚገኙ በአስር ሺዎች ለሚገመቱ የህብረተሰብ ክፍል ተመሳሳይ ድጋፍ እንዲደረግ ጥሪ የቀረበ ሲሆን የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴውም ለጉዳዩ ትኩረት እንደሰጠው አረጋግጠዋል። ፕሮግራም አድርገናል። በቀጣይ ከባህር ዳር ወደ ደሴ የሚሄዱ ተፈናቃዮችን እንደዚሁ በዚሁ መልኩ ፕሮግራም ተደርጎ ምን ያህል ሰዎች አሉ፣ በምን ቀን እንዴት እናድርግ፣ የሚለውን ንግግር በማድረግ ቅድም ከነገርኩ ማህበራትና የመንግስትን ድጋፍ ከሚያደርጉልን ሰዎች ከበጋራ ሆነን በቀጣይ ደግሞ ከባህር ዳር ይህንኑ ስራ ደግመን የምንሰራው ይሆናል። የደብረ ብርሃኑ አሁንም ተጨማሪ ወደ ቀያቸው የሚነሱ ሰዎች ይወስዳሉ ይህንንም ስራ ለመስራት በእኛ በኩል ፈቃደኝነቱም ዝግጅቱም አለ ዛሬ ወደ አካባቢያቸው ከተሸኙ ተፈናቃዮች አብዛኞቹ ለመውለድ የደረሱ ነፍሰ ጡር ሴቶች ከመታቀፍና ከመታዘል ያልዘለሉ ህጻናትን የያዙ እናቶች በእድሜያቸው የገፉና የተጎሳቆሉ አዛውንቶች ናቸው ለአሜሪካ ድምጽ ሬዲዮ መስፍን አራቂ መስፍን አራጌን ለዘገባው እናመሰግናለን። አሁን በቀጥታ ዘጋቢያችን ወደሚገኝበት ኮምቦልቻ ስልክ ደውለን ያገኘ ነውን ዘገባ የምናስደምጥበት ሰዓት ላይ እንገኛለን። የኢትዮጵያ መንግስት በአሸባሪነት የፈረጀው እና ራሳቸውን የትግራይ ሰራዊት ብለው የሚጠሩት የህወሓት ታጣቂዎች ኮምቦልቻ ከተማን ተቆጣጥረው በነበሩበት ከጥቅምት 21 እስከ ህዳር 27 2014 ዓ.ም ባለው ጊዜ ውስጥ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ ጽህፈት ቤት መጋዘኖች ተሰብረው ከአንድ መቶ ሺህ ኩንታል በላይ የእርዳታ እህል መዘረፉን ኮሚሽኑ አስታውቋል። የሰሜን ኢትዮጵያ ጦርነት መጥፎ አሻራ ካሳረፈባቸው ከተሞች አንዱ ወደሆነው ደሴ ከተማ ተጉዞ ሰሞኑን ቆይታውን ሲያካፍለን የነበረው ዘጋቢያችን ኬኔዲ አባተ ዛሬ ደግሞ ኮምቦልቻ ከተማ ይገኛል። ኬኔዲ እንደምናመሸ በቀጥታ ወደ ጥያቄ ልግባና ዛሬ እንግዲህ ኮምቦልቻ ከተማ ነው የምትገኘው። የት ሄድክ? ምን አገኘ? ጥሩ ሲሆን የኢንዱስትሪ ማዕከል ከሆኑ ከተሞች አንዷ በሆነችው በኮምቦልቻ ዛሬ ውሎውን አድርግ ያለው በከተማ የተለያዩ አካባቢዎች ቅኝት ያደረጉ ሲሆን ከነዚህም መካከል ከጦርነቱ ጋር በተያያዘ ለጉዳት የተዳረጉ ተቋማት ይገኙበታል። ከነዚህም የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ አንዱ ነው። በዚህ ቅርንጫፍ እንግዲህ እያንዳንዳቸው ከሀምሳ ሺህ ኩንታል በላይ እህል መጫን የሚችሉ ከ አስራ ሁለት መጋዘኖች ይገኛሉ። ከነዚህ መጋዘኖችም የህወሀት ሀይሎች ከአንድ ወር በላይ በቆዩበት ጊዜ ከአንድ መቶ ሺህ ኩንታል በላይ እህል መዝረፋቸውን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ የሆኑት አቶ ደበበ ዘውዴ በዚሁ በኮምቦልቻ አግኝቻቸው ነግረውኛል። ከእህል በተጨማሪ እንግዲህ ሌሎች ቁሳቁሶችም ቁሶችም እንደተዘረፉና የሌሎች ውድመቶችም እንደደረሱ ነው አቶ ደበበ የነገሩኝ። እንግዲህ ሆን እንደምታውቂው የኢንተርኔት አገልግሎት ባለመኖሩ ሙሉ የምስልና የድምፅ መረጃውን ማድረስ ባልችልም የአቶ ደበበን ድምፅ በትንሹ ሰምተን እንመለስ። እንግዲህ በኮምቦልቻ ይሄ አስራ ሁለት መጋዘኖች አሉ። እያንዳንዱ ሀምሳ ሺህ ኮንታል ነው የሚይዘው። ለአፋር፣ ለአማራ ክልል እንዲሁም ሰሜን ሸዋን ጨምሮ ከዚሁ መጋዘን ነበር የሚመላለሰው። ወይራስ ግን ከመቶ ሺህ ኩንታል በላይ የአሸባሪው የህወሓት ቡድን ወስዷል። ከዚህ ይሄ ብቻ አይደለም፣ ምግብ ነክ ያልሆኑ ቁሳቁሶችም ተወስደውብናል። ሌላው ለኮምቦልቻ ቅርንጫፍ ጽሕፈት ቤት የተላከ እህል የጫነ አንድ ቱርቦ ትልቅ መኪና ከእህል እንደ ጫነ ነው የወሰዱ። አራት ለዚህ ለግቢ አገልግሎት የሚውሉ መኪኖች ተወስደዋል። እዛ ጋር ሁለት የቆሙ መኪኖች ይታዩችሁ ከሆነ በኋላ ትቀርጻላችሁ ከፈለጋችሁ። ሞተራቸውን አውልቀው ነው የወሰዱት። ስለዚህ የጥፋት ቡድን ነው የህወሀት አሸባሪ። ምናልባትም እዚህ ግለሰቦችን ዞራቸው ሲጠይቁ ይብን የተለያዩ ጥቃቅን ነገሮች ሁሉ ወስደውብናል ነው እና የሚሉት። ይህ ሁሉ ከዚህ ተወስዷል ሲሆን እንደሰማሽው እንግዲህ የህወሀት ኃይሎች በዚህ የኮምቦልቻ ቅርንጫፍ ከፍተኛ ውድመት እንዳደረሱ ነው አቶ ደበበ የተናገሩት። ከዚያም ባለፈ እንግዲህ የአካባቢው ሰዎችም በዚሁ ምናልባት ዘረፋ አድርሰው ይሆን ይህንን ተከትሎ የሚል ጥያቄ አንስች የላቸውም። እነዚህ እንግዲህ በሂደት የሚታዩ እንደሆኑ በምርመራ የሚረጋገጡ እንደሆኑ፣ ነገር ግን ዋናውን ጥፋት ያደረሰው ህወሀት፣ ለዚህም በር የከፈተው የህወሀት ኃይሎች ዘረፋ መሆኑን የገለጹልኝ እንግዲህ በአሁኑ ሰዓት ይህ መጋዘን በመ ዘረፉ በዚህ በኮምቦልቻ ቅርንጫፍ የእህል ክምችት ካለመኖሩ ጋር በተያያዘ ከአዳማና ከወረታ አካባቢዎች ነው ለዚህ አካባቢ የእርዳታ እህሎች እየቀረቡ የሚገኙት። በአሁኑ ወቅትም ከፍተኛ መጠን ያለው የእርዳታ እህል ከጅቡቲ ወደ ተጭኖ እንደሚመጣ የነገሩኛ ተደረበ ለዚህም ዝግጅት ለማድረግ ወደ ኮምቦልቻ መምጣታቸውን የገለጹት አሁንም የእሳቸውን ድምጽ በትንሹ ሰምተን እንመለስ። አሁን እኛ በዚህ በኩል ያለውን ድጋፍ አሁን አይታችኋል፣ ግቢውን አጸድተነዋል። ከግቢው ውጭ ውስጥ ያለውን ምን እንዳለ ምን እንደሌለ የቀረውን ነገር ምናልባት ጸዳ አድርገን ለቀጣይ አገልግሎት እንዲውል ማድረግ ነው። የቀጣይ አገልግሎቱ ምንድን ነው? ከዚሁ ማሰራጫ አሁን ከየት ነው? ከአዳማ ነው። ከሚሴ ቅርብ ነው። ከዚህ ደሴ ዙሪያ እዚህ ቅርብ ነው። ከዚህ ብንወስድ ብዙ ኮስት ነው የምንቀንሰው። ከዚህ በኋላ ግን ምናልባትም እስከ ታኅሣሥ መጨረሻ የሚገባ አራት መቶ ሺህ ሜትሪክ ቶን ከጅቡቲ ወደብ ለስምንቱም ቅርንጫፍ ጽሕፈት ቤት ነው የሚደለደለው። እዚህ ያለውን ግን ወደዚህ ለማምጣትና ቀጣይ አገልግሎቱን ለመስጠት ነው እያመቻቸን ያለ ነው። እንግዲህ ሲሆን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የኮምቦልቻ ቅርንጫፍ ላይ የደረሰውን ጉዳት በተመለከተ አቶ ደበ የሰጡኝ መረጃ ይህን ይመስላል። ኬኔዲ፣ እንግዲህ እንደምታስታውሰው ትናንትና እና ከትላንት በስቲያ ባሉት ጊዜያት ባጠናቀር ነው ዘገባዎች በተመሳሳይ ዝርፊያ ከተካሄደባቸው አካባቢዎች አንዱ የተባበሩት መንግስታት ድርጅት ጠቅሶ ነበረ የዓለም የምግብ ፕሮግራም የኢትዮጵያ ቢሮ ከእርዳታ ማከማቻ መጋዘኖች ዝርፊያ ጋር በተያያዘ ህዋት ኃይሎች እና የአካባቢው ነዋሪዎች የሚል አውጥቷል። በሰሜን ኢትዮጵያ በረሃብ ለተጎዱ ሰዎች ለማዳረስ የተቀመጠው ከፍተኛ መጠን ያለው ምግብ ከእህል መጋዘኖቹ በትግራይ ተዋጊዎች እና በአካባቢው ነዋሪዎች መዘረፉን አስታውቆ ነበር። አሁን አንተ ለአቶ ደበበ ተመሳሳይ ጥያቄ አቅርቤላቸው ነበር በአካባቢው ነዋሪዎች የተዘረፈ ይሆን ወይ የሚል ብልህኛል እና እንደሱ አይነት ጥያቄን የሚያስነሱ ምልክቶች ሪፖርትን በምታጠናቅርበት ጊዜ አግኝተሃል ወይም አነጋግረህ ያገኘኸው መረጃ አለ? ጽዮን፣ እንግዲህ እንደሚታወቀው እንደጠቀስሽው የዓለም ምግብ ፕሮግራም ወይም ደብሊው ኤፍ ፒ የኮምቦልቻ ቅርንጫፉ ከመዘረፉ ጋር በተያያዘ ለተወሰነ ጊዜ አገልግሎቱን ማቋረጡን መግለጹ የሚታወስ ነው። ምንም እንኳን ህወሀት በእነዚህ አካባቢዎች ዘረፋ አልፈጸምኩም ብሎ ይህንን የደብሊው ኤፍ ፒን ውንጀላ ቢያጣጥልም እንግዲህ እኔም በከተማው ተገኝቼ የደብሊው ኤፍ ፒን መጋዘን እንደዚሁም በዚያው ጊቢ ውስጥ የወርልድ ቪዥን፣ የሲአርሲ እና የመሳሰሉ ሌሎችም ይገኛሉ እነዚህ መጋዘኖችም መዘረፋቸውን፣ የተለያዩ ጉዳቶችም እንደደረሱባቸው ለመመልከት ይችያለሁ የአካባቢው ነዋሪዎች እንደዚሁም ደግሞ የመጋዘኑ ጥበቃ ግለሰብ እንደነገሩኝ ዘረፋውን የፈጸሙት የህወሀት ኃይሎች እንደሆኑ ነግረውኛል። ከዛም ባለፈ የተለያዩ የቢሮ ቁሳቁሶች የወደሙ አሉ። የቢሮ በሮች የተሰባበሩ እና የተለያዩ ጽሁፎችንም በግድግዳዎች ላይ ተመልክቻለሁ እንደዚሁ ከቲዲኤፍ ወይም ደግሞ የትግራይ መከላከያ ኃይልን ሀይል ብለው የሚገልጹትን አካል የሚያሞካሹበት እንደዚሁም ደግሞ የኢትዮጵያን መንግስት የሚያጥላሉ አይነት ጽሁፎችን በግድግዳዎች ላይ ተጽፈው ተመልክቻለው። እነዚህን ጽሁፎች እንግዲህ ማን ይጻፋቸው ማን ባላውቅም ማለት ነው። እነዚህን ጽሁፎች ለመመልከት ችያለው። የተለያዩ የወደሙ ቁሳቁሶችንም እንደዚሁ መመልከት ችያለው። ነገር ግን የደብልዩ ኤፍ ፒ የኮምቦልቻ ቅርንጫፍ ስራ አስኪያጅ ላናግራቸው ብሞክርም የተቋሙ አሰራር ስለማይፈቅድ የኢንተርቪው መስጠት እንደማይፈልጉ ደግሞ እንደማይችሉ ነግረውኛል ማለት ነው። ነገር ግን በእነዚህ መጋዘኖች የተለያዩ ጉዳቶች መድረሳቸውን በእርግጥ በርካታ ቁሳቁሶች ባሉበት ቢቀመጡም ነገር ግን የተበታተኑ እንደዚሁም ደግሞ የወደሙ ንብረቶች መኖራቸውን በስፍራው ተገኝቼ ተመልክቻለሁ ማለት ነው። የአካባቢው ሕብረተሰብ እንግዲህ በዘረፋው ተሳትፏል የሚለውን በተመለከተ የከተማውን የተለያዩ የሕብረተሰብ ክፍሎች ለማናገር ሞክሬ ነበር። አንዳንድ ወጣቶች እንደነገሩኝ አስገድደው የህውሀት ሀይሎች ወጣቱ እንዲዘርፍ እነሱ ከዘረፉ በኋላ ወጣቱ ገብቶ እንዲዘርፍ ያደርጉ እንደነበር ነግረውኛን። ይህንንም የሚያደርጉት የአካባቢው ህብረተሰብ ዘረፈ እንጂ ያልዘረፍንም ለማለት ነው የሚል አስተያየት ነው እየሰጡኝ። በትላንትና ዕለት የህወሀት የኤክስተርናል አፌርስ ወይም ደግሞ የውጭ ጉዳይ በትዊተር ገጻቸው ላይ ባወጡት ሰፋ ያለ መግለጫ ሀይሎቻችን ዘረፍ እንደፈጸሙ ተደርጎ በአንዳንድ የዓለም የምግብ ፕሮግራም ባለስልጣናት የተገለጹትና በኢትዮጵያ መንግስት መንግስት የተስተጋቡት ውንጀላዎች መሰረተ ቢስ ናቸው ሲል ማስተባበሉ ይታወሳል። የዓለም የምግብ ፕሮግራም የኢትዮጵያ ቢሮ ከእርዳታ ማከማቻ መጋዘኖች ዝርፊያ ጋር በተያያዘ የህዋት ኃይሎች ስለነበራቸው ሚና ያወጣውን ሪፖርት እንዲያርምም ጠይቋል። የትግራይ ኃይሎች በኮምቦልቻ በቆዩባቸው ጊዜያት አስቸኳይ ድጋፍ በእጅጉ ለሚያስፈልጋቸው ሰዎች የታለመ እርዳታ በፍጹም ዘርፈው አያውቁም በማለትም አመልክቷል። የህዋት መግለጫ ነገር ግን አንተ ኛቸው መረጃዎች እንግዲህ በአካል እዛ ኮምቦልቻ ነህና፣ እነዚህ ተዘረፉ የተባሉ የእርዳታ እህሎች ወዴት እንደተወሰዱ አመላካች ነገር አለ? አዎ ጽዮን፣ እንግዲህ የአንዳንድ ግለሰቦች የሚነግሩኝ የኢንተርቪው የሚያደረግኳቸው ተጭነው በህወሀት ኃይሎች ተጭነው ሲወጡ እንዳዩ ነው የሚናገሩት። እንግዲህ የት ይድረሱ፣ ወዴት ይወሰዱ፣ ትክክለኛው የመጨረሻው ማረፊያቸው ባይታወቅም ወይም ደግሞ ማወቅ ባይቻልም ተጭነው ይወጡ እንደነበር ነግረውኛል። የግቢው ቅ በጣም እንደዚያው ነው የነገሩኝ። ቀጥታ ድምጻቸውን ማግኘት ባልችልም እሳቸውም እንግዲህ በተቋም አሰራር መሰረት ባይፈቀድላቸውም እንደ ለሁለት፣ ስናወራ እንደዚህ አይነት መረጃዎችን ነው እየነገሩኝ። እንግዲህ ከዛ በኋላ የከተማው ህብረተሰብም ገብቶ ዘረፋ እንዲፈጽም ያደርጉ ነበር፣ ራሳቸው የህወሓት ኃይሎች የሚል ነው እኔ ያገኘኋቸው መረጃዎች የሚያሳዩት። በሌላ በኩል አንዳንድ ግለሰቦች ደግሞ እነሱ ዘርፈው ከሚጨርሱ ብለው የሚገቡ አንዳንድ ወጣቶችን ለዘረፋ የሚገቡ እንዳሉም መረጃ የሰጡኝ ግለሰቦች አሉ። ኬኔዲ፣ እንግዲህ ከዚህ ሌላ ዛሬ በኮምቦልቻ በነበረ ቆይታ የተመለከትከው ያነጋገርከው ተጨማሪ ጉዳይ አለ? አሁን ጽዮን እንግዲህ በከተማዋ የተለያዩ አካባቢዎች እየተንቀሳቀስኩ የከተማዋን እንቅስቃሴ ለመመልከት ሞክሬያለሁ። የትራንስፖርት አገልግሎት፣ የተለያዩ የማህበራዊ አገልግሎቶች እንደ ስልክ እየመሳሰሉ መጀመራቸውን አይቻለሁ። መብራትም፣ የውሃ አገልግሎት እንደዚሁ መጀመራቸውን አይቻለሁ። በከተማው ማለት ነው። የህዋት ኃይሎች ከገቡ በኋላ በከተማ እነዚህ አገልግሎቶች ተቋርጠው መቆየታቸው ይታወቃል። በከተማዋም ከፍተኛ እንቅስቃሴ ነው እያስተዋልኩ ያለሁት። የከተማዋ ህብረተሰብም የህዋት ኃይሎች በነበሩበት ጊዜ እንቅስቃሴ እንቅስቃሴው እጅግ በጣም ተዳክሞ እንደነበር ህብረተሰቡ በፍርሃት ከቤቱ እንደማይወጣ ነግረውኝ፣ አሁን ግን ነገሮች ወደ መደበኛ እንቅስቃሴያቸው እየተመለሱ መሆናቸውን ነግረውኛል። ከዛ ባለፈው እንግዲህ ሌሎችም ውድመት የደረሰባቸው እንደዚሁም ደግሞ ዘረፋ ተፈጸመባቸው እየተባሉ አንዳንድ ተቋማትን ለመመልከት ያለው የመንግስት መስሪያ ቤቶች እንደተለመደው በደሴም በሀይቅም በተለያዩ ቦታዎች እንደተደረገው ሁሉ የመንግስት መስሪያ ቤቶች ከፍተኛ ውድመት እንደደረሰባቸው አይቻሉ። ከዛ ባለፈ የማህበራዊ አገልግሎት ሰጪ ተቋማት እንደ ሆስፒታል ትምህርት ቤት የመሳሰሉም እንደዚሁ በተለያየ መጠን ውድመቶች ደርሰውባቸዋል። ከዛ ባለፈ እንግዲህ ከተማዋ እንደሚታወቀው የኢንዱስትሪ ማዕከል ነች። ከነዚህ መካከል አንዱ በሆነው የኢንዱስትሪ ፓርኮች ኮርፖሬሽን ሄጄ ተመልክቼ ነበር። እንግዲህ በፓርኩ የሚገኙ የተለያዩ ሼዶች ላይ የተወሰኑ ጉዳቶች መድረሳቸውን ተመልክቻለሁ። ነገር ግን በአብዛኛው ፋብሪካዎቹ፣ ማሽኖቹ ሰላማዊ ናቸው። ከዛ ውጭ ግን የአገልግሎት ሰጪ ህንጻም ከፍተኛ ጉዳት ደርሶበታል። ይህም በተመለከተ የፓርኩ ዋና ስራ አስኪያጅ አቶ አህመድ ሰኢድ ያሉኛለ። በትንሹ ድምጻቸውን ሰምተን እንመለስ። ህወሀት ኃይሎች ገብተው የመጀመሪያ ማረፊያቸው የነበረው እንዳየነው ውስጥ ለውስጥ ሄደን ሸዶችም ውስጥ ኦፊሶችም ጋር ቢሮዎችም ጋር እንዳየነው ከሆነ ማረፊያቸው እዚህ ጋር ነበር ማለት እንችላለን። እንግዲህ የደረሰውን ጉዳት በሁለት መልኩ ማየት እንችላለን። የመጀመሪያው ማሽኖች ላይ የደረሰውን ጉዳት ስናይ ማሽኖች ላይ ያን ያክል የደረሰ ጉዳት የለም። ጥሩ ነገር ብለን የምንወስደው ውስን ነው። ዘጠና አምስት ፐርሰንት አካባቢ የሆኑ ማሽኖቻችን ደህናዎች ናቸው። ሌላው የአድሚኒስትሬቲቭ አካባቢ ላይ ያሉ ቢሮዎች፣ ዶኩመንቶች፣ ኮምፒውተሮች፣ ሶፍትዌሮች እነሱ በሙሉ ወድመዋል። ሙሉ በሙሉ በሚባል ደረጃ ወድመዋል። እነሱ መንግስት በተቻለው አቅም ፓርኩን በተቻለን አቅም ረብረብ ይዘናል። ግን ጉዳቱ ቀላል አይደለም። የውሃ ሶፍትዌሮች የኮምፒውተር ሶፍትዌሮች ሃርድዌሮች እየተነቀሉ ተወስደዋል። የካሜራ ሶፍትዌሮች ተወስደዋል። የፓተርን ሶፍትዌሮች ተወስደዋል። መልሶ ሪኢንስቶን ለማድረግን ትንሽ ከበድ የሚል ጊዜ ይፈልጋል። ረዘም ያለ ጊዜ ሊፈልግ ይችላል። ከዛ ውጭ ያለው ግን ማሽኖቹ ላይ ጥሩ ነገር ነው ያለው። በቅርቡ እንመለሳለን ብለን እናስባለን። ርሳቸው እንደነገሩኝ በፓርኩ የተለያዩ ፋብሪካዎች ላይ የደረሱ ጉዳቶች አነስተኛ ቢሆኑም በአገልግሎት ሰጪ ተቋም ላይ እንደ ባንክ፣ የአንድ ማዕከል አገልግሎት የሚባሉ የተለያዩ አገልግሎቶችን የሚሰጡ ተቋማት ላይ የደረሰው ጉዳት ግን ከፍተኛ የሚባል ነው። ነገር ግን በአጭር ጊዜ ውስጥ እነዚህን ጥገናዎች በማድረግ ፓርኩን ወደ ስራ ለማስገባት እየተሰራ እንደሆነ ነግረውኛል። ፓርኩ እንግዲህ በሁለት ሺህ ዘጠኝ ዓመተ ምህረት ወደ ስራ የገባ ሲሆን ከአራት ሺህ በላይ ሰራተኞች ያሉት ነው። በአሁኑ ጊዜ ሰራተኞቹ ተበትነው ነው የሚገኙት። በሌሎች ተቋማትም ላይ እንደዚሁ የኮምቦልቻ ጨርቃ ጨርቅ ፋብሪካን ጨምሮ የቱርክ አንድ ኩባንያ የባቡር ፕሮጀክት ከመቀሌ ጀምሮ የወልዲያ ሀራ ገበያ የሚባሉ ወደ አዋሽ የሚያገናኘውን የባቡር ፕሮጀክት የሚሰራ ኩባንያም እንደዚሁ ከፍተኛ ጉዳት እንደደረሰበት ተመልክቻለሁ። ሌሎችም እንደዚሁ በተለያየ መንገድ ጉዳት የደረሰባቸው ተቋማት አሉ። ጽዮን ኬኔዲ በጣም እናመሰግናለን። እንግዲህ በራዲዮ የነገርከንን መረጃዎች በምስል ዘርዘር አድርገህ እንደምታካፍ ይታመናል። ለአሁኑ በጣም እናመሰግናለን። እግዜር ስጥልን። በጣም አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። ተከታዩ ዘገባችን ናይጄሪያ እና ኬንያ ያቆየናል። ዘገባውም ከኮቪድ 19 ጋር የተያያዘ ነው። የናይጄሪያ ባለስልጣናት ለጥቅም ሳይውሉ ጊዜያቸው ያለፈባቸው አንድ ሚሊዮን የሚሆኑ የኮቪድ-19 ክትባቶች እንዲወድሙ እንደሚደረግ አስታውቀዋል። ባለስልጣናቱ የጥቅም ጊዜያቸው አጭር የሆኑ ክትባቶችን ባቀረቡ ለጋሾች ላይ ጣታቸውን ቀስረዋል። ሌላኛው የአፍሪካ ሀገር ኬንያ ፍርድ ቤት በበኩሉ ክትባት ያልወሰዱ ሰዎችን የመንግስትን አገልግሎት እንዳይጠቀሙ የተላለፈው ሕግ እንዲታገድ አድርጓል። ሀብታሙ ስዩም የ ቲሞቲ አቤዙ እና የመሐመድ ዩስፍን ዘገባ እንደሚከተለው ያስደምጠናል። የናይጄሪያ ብሔራዊ የመጀመሪያ ደረጃ ጤና ጥበቃ ልማት ድርጅት ኃላፊ ፋይዘል ሸዋሂብ ሰኞ ዕለት በሳምንታዊው ኮቪድ-19ን የሚመለከት ጋዜጣዊ መግለጫ ላይ አንድ ሚሊዮን የሚሆኑ ክትባቶች ከሀገሪቱ ክምችት እንደተወገዱ ይፋ አድርገዋል። ባለሥልጣናት ከአጋር ተቋማት ጋር በመሆን የጤና ደህንነት ደንቦችን በጠበቀ መልኩ ክትባቶቹን እንዲወድሙ እንደሚያደርጉም አስታውቀዋል። ዘገባዎች እንደሚያሳዩት ጊዜያቸው ያለፈባቸው ክትባቶች ከአውሮፓ በዓለም አቀፉ የክትባት ስርጭት ትብብር ኮቫክስ አማካኝነት ለናይጄሪያ የተለገሱ ነበሩ። በየትኛውም ሀገር ከተመዘገበው ጊዜያቸው ያለፈባቸው መድኃኒቶች ብዛት ጋር ሲነጻጸር ይሄኛው ከፍተኛው ነው። የናይጄሪያ ባለስልጣናት የመድኃኒቶቹ ጊዜ ማለፍ ምክንያቱ የመድኃኒቶቹ ዕድሜ አጭር መሆኑ እንደሆነ ይናገራሉ። ክትባቶችን ወደ ሀገር ቤት ለማስገባት በነበረ ሂደት የገጠመው የሎጂስቲክ እጥረትና ማነቆም ውድ ጊዜ እንዲያልፍ እንዲያደረግ አክለዋል። ባለሙያዎች ግን በናይጄሪያ የተፈጠረው ክስተት የአፍሪካ ሀገራት እየተጋፈጡት ያለውን የጥቅም ጊዜያቸው ሊያበቃ የተቃረቡ ክትባቶችን አስተዳደር የሰፋ ችግር የሚያጋልጥ አድርገው ቆጥረውታል። ሸዋሂብ እንደዚህ ያሉ ክትባቶችን ለተንግዲው እንደማይቀበሉ አስታውቀዋል። ፕሬዚደንታዊ የትግበራ ኮሚቴ ናይጄሪያ አጭር እድሜ ያላቸውን ክትባቶች ላለመቀበል ወስኗል። እኒህ ክትባቶች በጤና ስርዓቱ ላይ ብቻ ሳይሆን በሕዝቡ ላይ ጫና ፈጥረዋል። ባለስልጣናት ይፋ እንዳደረጉት በናይጄሪያ ሙሉ ክትባት የወሰዱት 3.6 በመቶውን ህዝብ የሚሸፍኑት የሀገሪቱ ህዝቦች ብቻ ናቸው። ይህ ቁጥር ባለስልጣናቱ ካቀዱት አንድ አስረኛውን ብቻ የሚሸፍን ነው። በዚህ ዓመት 40 በመቶ ህዝብ ክትባት እንዲያገኝ ታቅዶ ነበረ። ናይጄሪያ እንደ አብዛኞቹ የአፍሪካ ሀገራት በርካታ ሰዎችን ለመከተብ ፈተና ገጥሟታል ሌላኛው አፍሪካዊት ሀገር ኬንያ ከፍተኛ ፍርድ ቤት በበኩሉ እስከ ጎርጎሳውያኑ ታህሳስ ወር መገባደጃ ቀናት ድረስ ያልተከተበ ዜጋን መንግስታዊ አገልጋሎቶችን እንዳያገኝ የሚከለክለውን ህግ አግዷል የመብት ተሟጋቹ ሂዩማን ራይትስ ዎች ድርጅት የህዝቦችን መብት ይጥሳል የተባለውን ህግ እንዲያሻሽል ወይንም እንዲያስቀር የኬንያን መንግስት ሲጠይቅ ሰንብተዋል አዲ ራዳ ክሪሽነን በድርጅቱ የአፍሪካ ጉዳዮች አጥኚ ናቸው። ህጉ ሚሊዮኖች አስፈላጊ አገልግሎቶችን እንዳያገኙ የሚያግድ መሆኑን ይናገራሉ። ግዴታው የሚሊዮኖችን የመስራት የጤና የትምህርትና የማኅበራዊ ደህንነቶች መብቶችን ይጥሳል። የክትባት ሽፋን በክትባት አቅርቦትና መዳረስ ላይ የተመሰረተ ነው። ቀደም ብለው ይፋ የተደረጉት አዳዲሶቹ እርምጃዎች በሚሊዮኖች የሚቆጠሩ ኬንያውያን በአካል ሆስፒታል መሄድ፣ ወደ ዩኒቨርሲቲ መግባት፣ መታወቂያ ለማውጣት ወደ ዜጎች ጉዳይ መስሪያ ቤት ማምራትን ከመሰሉ መንግስታዊ አገልግሎቶች ያግዳቸዋል። 50 ሚሊዮን ህዝቦች ያሏት ኬንያ 8 ሚሊዮን ክትባቶችን ተቀብላለች። 256 ሺህ ዜጎቿ በኮቪድ የተያዙ ሲሆን 5350 ዜጎቿ ደግሞ በበሽታው ለህልፈት ተዳርገዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤን ኤስ ኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማህሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማህሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። ሳምንታዊው ኢትዮጵያውያን በአሜሪካ ነው ወደ 22 የትውልደ ኢትዮጵያ ሲቪክ ድርጅቶችን የወከለ መሆኑ የሚገለጸው የኢትዮጵያ ዳያስፖራ የሰላም ልዑክ እንደ አውሮፓውያን የቀን አቆጣጠር ከሐምሌ 16 እስከ ነሐሴ 1 ድረስ ዘጠኝ አባላት ያሉት አንድ ቡድን ወደ ኢትዮጵያ ልኮ እንደነበር ሦስቱ የቡድኑ አባላትና አስተባባሪዎች ለአሜሪካ ድምፅ ተናግረዋል። የጉዞ ዓላማ የዳያስፖራው ማህበረሰብ ለኢትዮጵያም ሆነ በኢትዮጵያ ለሚገኙ ተረጂዎች አጋር መሆኑን እና ተደራሽነቱን በመግለጽ የሚያስፈልጉትን ነገሮች አጥንቶ እንዲመጣ መሆኑን ገልጸዋል። ከተመለሱም በኋላ እያደረጉት ስላለው ሁኔታ አብራርተዋል። የቡድኑን አስተባባሪዎችና አባላትን ያነጋገረው ደረጀ ደስታ ተከታዩን ዘገባ አሰናድቷል ቡድኑ ሰብሳቢ ፕሮፌሰር ብሩክ ኃይሉ በሰሜን ካሮላይና ግዛት ነዋሪ ሲሆኑ የፖለቲካ ሳይንስ ዓለም አቀፍ ግንኙነትና ጋዜጠኝነት መምህር ናቸው። ስለ ጉዞው አጠቃላይ ሁኔታ ይህም ተናግረዋል። እንግዲህ የሄድነው ሚድ ጁላይ አስራ ስድስት ጀምሮ እስከ ኦገስት ሁለት አንድ ድረስ ሀገራችን ሄድን ነበር። የሄድነው ዘጠኝ አባላት ያለው ዴሊጌሽን ነው። ይሄ ዴሊጌሽን ደመር ወደ ሀያ አንድ ሀያ ሁለት ሲቪክ ድርጅቶች ያሉበት ነው። የሄድንበት አላማ ኢትዮጵያ ሀገራችንን ዲያስፖራ ጉዳዮችነን ሀገራችን ያለው ሁኔታ በቅርበት የደል ማየት ሀገራችን ከኛ ምን ትፈልጋለች የሚለውን ደግሞ አጥንተን አይተን እዚህ ላለው ለመላው አባላት ሁሉ ሼር አድርገን አጋርተን እርዳታ የሚሰባሰብበትን ሁኔታ አጥንተን ምን ብለን ፊድባክ ለመስጠት ነው አላማው። እንግዲህ ስሜድ ከዚህ ምንድን ነው ባዶ እጅ በሀገራችን ባህል አይኬድምና ትንሽ ነገር ገንዘብን እንደሆን እናሰባስ በሚል በአስቸኳይ ፈንድሬስ ተደርጎ በርካታ ገንዘብ በጣም ትልቅ ባይሆን መጠነኛ ገንዘብ አግኝተን ከኢትዮጵያ ወገኖቻችን አዋጥተው እኛም ራሳችን አዋጥተን ያችን ገንዘብ ነው ይዘንሄድ ነው በነገራችን ላይ ዘጠኞቻችንም ከተለያዩ ድርጅቶች ሲቪል ድርጅቶች ነው የምንመጣው ሴታችንን ራሳችን ነው ምክንያቱም ከጎፈኒ ከፈንዱ ምንም ገንዘብ ሳንቲም እንዳይነካ በመስጋትና በማሰብ ነው እኔ ሰብሳቢ ነበርኩ ሰብሳቢ ሴት እህታችን ናት ከጆርጂያ ከአትላንታ ዋና ጸሐፊው ለምሳሌ ወንድማችን ከካሊፎርኒያ ነው እንዲሁም ከቨርጂኒያ ከኮሎራዶ ከቦስተን እና ከቴክሳስ እንዳይመሳሰሉ የተሰባሰቡ ናቸው ፕሮፌሰር ብሩክ ኃይሉ ሀያ ሁለት ድርጅቶች ከተባሉት ውስጥ አንዳንዶቹን እንዲ ጠቅሰዋቸዋል። ለምሳሌ ይሄ ሀሳቡ ራሱ በደንብ ሀሳቡን አቅደው የተነሱት እና እኛም በኋላ ጆይን ያደረግ ነው ዓለም አቀፍ ኢትዮጵያ ዲያስፖራ ሶሳይቲ የሚባሉ ወንድሙና ቶቻችን ናቸው ሀሳቡን ያመነጩት። ሌላዎችም ለምሳሌ ኢትዮጵያ ትቀጥላለች፣ የትውልድ ድልድይ እንዲሁም የኢትዮጵያ አሜሪካን ቢዝነስ አሶሲሽን፣ ዓለም አቀፍ ኢትዮጵያ ዲያስፖራ ሶሳይቲ አውሮፓ ቻርተር፣ የምስራቅ አፍሪካ ፖሊሲ ጥናትና ምርምር ማዕከል እያለ ወደ ሀያ ምናምን ይሆናሉ። እነሱን ወክለን ነው። እኔ እንግዲህ እኔ የመጣሁት ጉዳዩ ከተጀመረ በኋላ ነው። ጉዳዩን ጀምረው ትንሽ ወር ከገፉ በኋላ የቡድኑ አባላት ወደ ኢትዮጵያ ሲሄዱ ባዶ እጃቸውን አለመሄዳቸውንም ፕሮፌሰር ብሩክ ተናግረዋል። ምንድን ያደረግነው እርዳታ ነው ይዘን ይሄድ ነው ብርድ ልብሶች፣ ሴት ንጽህና መጠበቂያ እዛ ሀገራችን የማያገኙትን ሰባስበን ነው በተለይ ክረምት ጊዜ ስለነበረ ለተጎዱ ወገኖቻችንን የተለያዩ ቦታ ሄደን አይተናል። እርዳታም ሰጥተናል። ከዚህም ስሜ ልብስ ይዘን አይደለም ይሄ የራሳችንን እንኳን ሻንጣ ወስነን ብዙውን እቃችንን በካርቶን በካርቶን ብዙ አድርገን ሴቶች ንጽህና መጠበቂያ እስከ ሁለት ዓመት ድረስ የሚታጠብ የሚሆን በሺ በሺ ይዘን የሄድነው እዛ ሄደው ለተጎዱ ወገኖቻችን የረዳ ነው። ፕሮፌሰር ብሩክ ወደ ኢትዮጵያ የተላከው የሰላም ልዑክ በሁለት ተከፍሎ ወደ ሰሜንና ደቡብ አቅጣጫ መሄዱን ጠቅሰዋል። ሁለቱም ቦታዎች የነበሩት በተለያዩ ምክንያቶች የተፈናቀሉትን ለመጎብኘትና ይዘው የሄዱትን እርዳታ ለመስጠት መሆኑን ገልጸዋል። ከቡድኑ ጋር የተጓዙት ሌላኛዋ ወይዘሮ ፈርደወስ የሱፍ የአትላንታ ነዋሪ ናቸው። ስለጉዞ ው እንዲህ ይላሉ። እኔ ኢትዮ ኤሪትሪያን አትላንታ ታስክፎርስ ነው ወክዬ በለተአዝ ሰላም ጓድ ሆ ተቀላቀልኩ። በዛ ምክንያት ነው ከኢትዮጵያ ማብረናት ድርጅቶች ወክለን የሄድ ነው ዘጠኝ እና ከመሄዳችን በፊት እርዳታ አሰባስበን ፈልገውን ነገሮች ይዘን ከራሳችን ጋር እዛ ሄደን አከፋፍለናል። እና እዛ ከደረስን በኋላ በሁለት በኩል ተከፍለን ወደ ደቡብ እና ወደ ሰሜን ሸዋ በኩል ነው የሄድነው። እኔ በደቡብ በኩል ከሄዱት ግሩፖች ነበርኩኝ እና የሄድነው ደራሼና ኮንሶ የሚባል አካባቢ የተፈናቀሉትን ሰዎች አየን እና እዛም በአካል ያመጣነውን እርዳታ አከፋፍለን ተመልሰናል። ወይዘሮ ፈርደውስ ግን ተረጂዎችን ከተመለከቱ በኋላ ልባቸው በመነካቱ ይዘው ከሄዱት እርዳታ በተጨማሪ እሳቸው ወደ ኋላ በመቅረት በራሳቸው ወጪ ተረጂዎችን መርዳታቸውን ገልጸዋል። እና ከተመለስን በኋላ እኔ በግሌ ራሴ ቆይቼ በኮንሶ ያየኋቸው ነገሮች ስለነበሩ ወደ አራት ሺ ሰባት መቶ ሀምሳ ስድስት ሰዎች ከነዛ ሰባት መቶ ሀምሳ ስምንት አባወራዎች ነበሩ። እና በላስቲክ ነበረ የሚኖሩት። አንዷም መንታ ወልዳ ሁለት ልጅ ደግሞ ሌላ ያላት ባሏ ደግሞ በሀገር ጥሪ የተሰማራ ስለነበር የእሷም ትልቅ አደራ አለብን በማለት በማገናዘብ ከቤተሰቦች ጋር አሁነን የተለያዩ አራት ቤቶች አስረክበን እንደገና ደግሞ ሌላ ሰው ጴጥሮስ ከኢሳት የሚሰራው እሱ ከፋሚሊዎቹ ጋር ሁኖ እሱንም አስተባብሬ ሌላ አንደኛ ቤት ጨምረን አምስት ቤት ሰርተን አስረክቤ ነው እኔ የተመለስኩት። ይህን በራስ ወጪ በራሳችን በእኔና ቤተሰቦቼ ወጪ ያሰራ ነው ቤቶች ነው። አካባቢውን ያውቁት ነበር? ከዚህ በፊት እኔ አይቸውም፣ ከተማውንም አይቸውም አላውቀው ነበረ። ደግሞ ያለ ፈቃድ ሆኖ እዛ ወሰደኝ እና ያየሁት ነገር ትንሽ ልቤን ነካኝና በዛ ምክንያት ነው እዛ አካባቢ ላይ እንደዛ ነገር ለማድረግ ያሰብኩት እንጂ አካባቢ ናቸው ስላላቅ ምን አዩ ምንድን ነው ልቦን ያካወት ነገር ነው። አሁን እንግዲህ ሴትዮዋ የምትኖረው ላስቲክ ቤት ውስጥ ነው። ገበሬ ናት። ማሳ ሁሉ ተቃጥሎባት የመጣች ናት። ሁለት መንታ ልጆቹ መሬት አስተኝታ በዛ በላስቲክ ሸራው ስር ሙቀት ስለሆነ እባብ ይገባል እና ገጀራ ይዛ ነው የምትተኛው ልጆቿን ጭቅላታቸውን እባቡ እንዳይነክሳቸው እንዳይነድፋቸው በጣም ነው ያዘንኩት፣ እሱም በማየቴ እና ሌላ ደግሞ ሁለት ትንንሽ ሌላ ልጆች አሉ። በቃ ቲሸርት ብቻ ልብስ እንኳን የላቸው እና ትንሽ ነገር ከበሉ በቀን፣ እሱም ብቻ ነው የሚበሉት። የሚጠጡት ውሃ ደግሞ በጣም ቆሻሻ ውሃ ነው። ልጆቹ ሆዳቸው አብጦ አብጠዋል። ትላትል ምናምን ያለባቸውም እና በጣም በሚያሳዝን በወረደ ሁኔታ ስለሆነ ታሪኳን ቁጭ ብዬ ያጫወተችኝ ሰማሁኝ። እኔ ለምኝ የምጠይቅ የደቡብ ሰው በጣም በራሱ የሚተዳደር ሰው ነው፣ ለልመናም የማይወጣ ሕዝብ ነው እና ለምንን አናውቅም፣ ሰርተን የምንኖር ገበሬዎች ነን፣ ይሄ ነገር ተፈጠረብን ብላ እሱን ስትነግረኝ በቃ ራሴን መቆጣጠር አቃተኝ። እና ከእሷም ደግሞ ሌላ ሃንዲካፕ የሆነ ሴትዮም ነበረች፣ አንድ አዛውንትም ነበሩ እና ብዙ ሰዎች አሉ እና የጊዜ ማጠር ሁኔታ እዚህ መመለስ ስለነበረብኝ ያንን ያህል ብቻ ነው ሰርቼ የመጣሁት ሳልጨርስና፣ እሱን የነካኝ እነዚህ ነገሮች፣ ልጆቹን ስታይ በጣም ይከብዳል። እኔ እናት ስለሆንኩኝ ሴትም ነኝ እና እንደራሴ አርጌው ነው የእነሱን ችግር ያየሁ። አድማጮቻችን ከተጓዥ ቡድኑ ጋር ያደረግነው ቆይታ በዚህ አላበቃም። በራሳቸው ወጪ ከተጓዙት መካከል የኮሎራዶ ነዋሪ ወይዘሪት ኢየሩሳሌም ክብረትን ጨምሮ ተከታዩን ዝግጅት በሚቀጥለው ዝግጅታችን ይዘን የምንቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን እናመሰግናለን፣ እንግዶቻችንንም እንዲሁ። ወደ ተከታዩ ቅንብራችን ስናልፍ ሴቶችና ቤተሰብን እናገኛለን። የተባበሩት መንግስታት ድርጅት በዓለም ላይ ከሶስት ሴቶች አንዷ በሕይወት ዘመኗ አንዴ ለጾታዊ ጥቃት እንደምትጋለጥ ይጠቁማል። የጸረ ጾታዊ ጥቃትን በተመለከተ የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሮ ከአራት ቀናት በፊት ያበቃ ቢሆንም የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር ዘንድ ሃሽታግ የእህቴ ጠባቂ ነኝ በሚል ርዕስ ዘመቻውን በመቀላቀል የተጀመረው በጦርነቱ ለተፈናቀሉ ሴቶችና ህጻናት የምግብ፣ የንጽህና መጠበቂያ እቃዎችና መሰረታዊ ድጋፎችን የማሰባሰብ እንቅስቃሴ እንደቀጠለ ይገኛል። ኤደን ገረመው በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑትን አቶ አድነው አበራን አነጋግራ ተከታዩን አሰናድታለች። በተባበሩት መንግስታት ድርጅት የሴቶች ጉዳይ ተቋም ዩኤን ውመን አማካኝነት የሚሰናዳው የ አስራ ስድስት ቀናት ብርቱካናማ የጸረ ፆታዊ ጥቃት ዘመቻ ህዳር አስራ አምስት ቀን ተጀምሮ ታህሳስ አንድ ቀን የሚያበቃ ሲሆን ባለፉት ጥቂት በማይባሉ አመታት ውስጥም ዘመቻው በኢትዮጵያ በማህበራዊ ሚዲያ ላይ ግንዛቤና መነቃቃትን በሚፈጥሩ ምስሎች፣ የውይይት ርዕሶችና ብርቱካናማ እንቅስቃሴዎች ይሞላ ነበር። ነገር ግን አሁን ላይ ኮቪድ አስራ ዘጠኝን ጨምሮ በሀገሪቱ ያለው የፖለቲካ ሁኔታ አለመረጋጋት እንቅስቃሴውን አቀዛቅዞታል። ይሁንና የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በሀገሪቱ በጦርነቱ ምክንያት ለተፈናቀሉና ለተጎዱ እናቶችና ህጻናት ሀሽታግ የእህቴ ጠባቂ ነኝ በሚል ርዕስ የተለያዩ ሰብዓዊ ድጋፎችን እያሰባሰበ እንደሚገኝ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነው አበራ ይገልጻሉ። ይህንን ብቻ ለም አክቹዋሊ በዘንድሮ አመት ያሉ ማናቸውም ካለንደርና ሀጠራዊ በሙሉ በመጠቀም የተወረራቸው ቦታዎች የተፈጸሙ ጥቃቶችና የተወዘረፉ ንብረቶች የወደሙ ቁሳቁሶችና የተፈጸሙ ሰብአዊ ጥሰቶችን ማከም በሚያስችል ሁኔታ የተለያዩ ድጋፎችን እያሰባሰብን ያለ ነው። የቁሳቁስ ድጋፎችን ብቻ ሳይሆን እንደውም የሰው ልጅ ስነ ልቦና ማከም የሚችል ሳይቆሾ ሳፖርት መስጠት የሚችሉ አካላትንም ጭምር እንደ አጠቃላይ ድጋፍ እያሰባሰብን ያለ ነው እና ከዳር አስራ ስንት ተጀምሮ እስከ ታሳ ስምንት የሚቆየው ድጋፍ በዋናነት በተለያዩ አዲስ አበባ ውስጥ የሚገኙ ትላልቅ ሞሎች እና ሱፐር ማርኬቶች የሚካሄድ ነው። ከዛ ባሻገር ደግሞ በመስቀል አደባባይ በትልቁ አደባባይ ህዝቡም ሁሉም የሚሳተፍበት የደም ልገሳት መስርዓት፣ እንዲሁም ደግሞ የተለያዩ የምግብና አልባሳት ለልብስና መጠበቂያ ሕጻናትም ለእናቶችም ለሁሉም ለተፈናቀሉ ዜጎች ሊሁድ የሚችሉ ሁሉም በፈቀደ ሀይል አቅም እንዲያመጣ የተለያዩ ንቅናቄዎች ሰርተን ብዙ ስራዎች ተሰርተዋል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ አድኗ በራ ንም እንኳ ምንም እንኳን በጦርነቱ የተፈናቀሉና የተጎዱ ቤተሰቦች እጅግ ብዙ በመሆናቸው የዘመቻው ትኩረት በአብዛኛው ሰሜን ኢትዮጵያ ላይ ቢያተኩሩም፣ ነገር ግን የሚሰባሰቡ እርዳታና ድጋፎች በሀገር አቀፍ ደረጃ ለተጎዱ እናቶችና ቤተሰቦቻቸው የሚውሉ ናቸውም ይላሉ። ዞሮ ዞሮ በሰሜን ብቻ ሳይሆን መተከልም የተፈጸመ አለ፣ ወለጋም የተፈጸመ አለ። በየቦታውም ያልሰማናቸውም ሊኖሩ ይችላሉ። ስለዚህ የምናደርጋቸው ድጋፎች ለሁሉም እንዲደርስ ነው የምናደርገው እና በሁሉም አካባቢዎች ነው። ለምሳሌ እዚህ በጣም ከፍተኛ ችግር የደረሰባቸው ሕጻናት እናታናቸው ስ ሕጻናት በአማራ ና በአፋር ክልሎች አልተወሰነም። ሁሉም ክልሎች ላይ ያሉትን ሕጻናት ወስደን አሳዳጊ ቤተሰብ እንዲያገኙ እናደርጋለን። ወይም በገና እንደዚህ ሌሎችን ቃት የተመሰባቸው በማንኛውም ሁኔታ ያንን ኃላፊነት መውጣት ግዴታ አለብን። አሁን እንደ በፊቱ ሴቶች እና ህጻናት ብለን ብቻ የምንለየው ሳይሆን ማህበራዊ ጉዳይም ስለመጣ ቀደም ሲል የነበረው ሴቶች ና ወጣቶች ሚኒስትር ከማህበራዊ ጉዳይ ጋር መሪ ስለተደረገ ሁሉም የሀገር አረጋውያን ጉዳይ፣ የአካል ጉዳተኛ ጉዳይ ሁሉም ስለሚመለከተን ባሉበት ቦታ ለመድረስ ነው እየሰራን ያለነው። ሀሽታግ የእህቴ ጠባቂ ነኝ የሚለው ዘመቻም ፌዴራል ላይ ባሉ ሴት ሚኒስትሮች፣ እንዲሁም በክልል መሪዎች አማካኝነት በመጪው ቅዳሜና እሑድ የገቢ ማሰባሰቢያ ና የሰላም ጥሪን መሰረት ያደረጉ እንቅስቃሴዎች መታቀዳቸውንም ይገልጻሉ። ፊታችን ዘጠኝ ና አስር አሁን በክልሎች ረድይ ተጀምሯል። ሰላማዊ ሰልፎች ይኖራሉ። ይህንን ሰላም ስፈን በሴቶች እና ህጻናት ላይ ጥቃት ይቁም የሚብል እና እኔም የእህቴ ጠባቂ ነኝ በሚሉ መሪ ቃላቶች እነኝን ንቅናቄዎች እያካሄድ ነው ያለ ነው። ክልሎች ላይ ኦልሬዲ እየተጀመረ ነው። ክልሎች ላይ ያሉት የሚመሩት ፌዴራል ላይ ያሉ ሴት ሚኒስትሮች እና በክልሉ ላይ ያሉ ከፍተኛ አመራሮች ናቸው። እዚህም ያሉት በጠቃላይ ንቅናቄው በሴት አመራሮች እና ሚኒስትሮች የሚመራ ነው እና በዛ ለትም የፊላችን እሑድ ወደ ሀምሳ አምስት ሺህ ሴቶች ቀደማ በመስቀል አደባባይ የሚገኙበት ነው እያንዳንዱ ሴቶች ከእያንዳንዱ ክፍለ ከተማ የሚወጡ ናቸው። እዚህ አዲስ አበባ ላሉት ዋና ዋና ክልል ከተሞች ደግሞ እዛው እነሱ በራሳቸው ተጨባጭ ሁኔታ የሚያከናውኑት ነው። እዚህ አዲስ አበባ ግን ሲመጡ ድምፃቸውን ከማሰማት ባሻገር እያንዳንዱ ሴቶች ከአንድ ወረድ አንድ ክፍለ ከተማ መኮረኒ አንዳንድ ኪሎ ሁለት ሁለት ኪሎ ካ ባለው አቅም ሌላ ክፍለ ከተማ ደግሞ ፓስታ የሚሆን ንጽህና መጠበቂያም የተለያዩትም ባለው አቅም የሚያዋጣበት አንዱ ድጋፍ ማሰራሰሪያ ስልክ አርገነ ይጠቀሙን ያለ ነው። ስለዚህ ባለን አቅም ሁሉ አሁን በአለን ወቅታዊ በጠቀመን ወቅታዊ ጉዳይ ላይ ችግሮቻችንን በራሳችን ውስጥ ኃይል የምንቀርፍበት በራሳችን አቅም የምንቀፍበትን ስትራቴጂ ነው ነፍሰን እየሰራ ነው ያለ ነው። ሁሉንም ኢቨንቶች የምንጠቀመው ጋሆችን በማሰባሰብ ንቅናቄዎችን እና ግንዛቤዎችን በመስቀረገር ነው እና ያለው ችግር በተለይ በአለም አቀፍ ተቋማት እና ሚዲያዎች ብዙም ብዛም ጆሮ አልተሰጠው ና ጆሮ ዳባሪ በስተባርበትም ሁኔታ ትላለ እነኝን እኝንም ጭምር መሰማት አለበት። እዚያ ላይ የተሳሰረው ሰብአዊ ጥሰት መጋረጥ አለበት ታየት አለበት የሚል ድምፃችንን በአማርኛ በእንግሊዝኛ የምናሰማበት ፊታችን እሁድ አለ። በክልሎች ኦልሬዲ ተጀምሯል የሚቀጥል ነው የሚሆነው አቶ አድነው በሀገሪቱ ያሉትን በጦርነቱ ምክንያት የተፈጠሩ ማህበራዊና ስነ ልቦናዊ ተግዳሮቶችን ለመታደግም ዘላቂ የሆነ እቅድ በሀገር አቀፍ ደረጃ እየወጣ ነው የሚላሉ ዛፍን ማድረግ ብቻ ሳይሆን ይሄን በዘላቂነት መውጣት የምንችልበት የክራይሲስ የቀውስ መውጫ ስትራቴጂ አዘጋጅተን እንደ ሀገርም፣ ኦልሬዲ ተቋቋ መቆት ያለ በካቢኔ ደረጃ እኛም ሪካቨሪ ፕላን አዘጋጅተን እንዴት ነው የምንሄድበት የሚለውን ነገር ከውጭ ያሉት ዲያስፖራ እናንተንም ዲያስፖራዎችንም እያሳተፍን የሀገር ውስጥ አቅም በጣም እያጎለበትን ሰሜን ላይ ያለው ችግር፣ አፋር ላይ ያለው ችግር፣ የደቡቡም የሲዳማውም የኦሮሞ ሶማሌም ሁሉም ችግር ስለሆነ ሁሉም ወደዛ ተንቀሳቅሶ ሁሉም ወገን ለወገን ደራሽ እንዲሆን እየሰራ ያለ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ሀሽታግ የእህቴ ጠባቂ ነኝ በሚል አስራ ስድስት ቀናት ብርቱካናማ ዘመቻ የጀመረው የድጋፍ ማሰባሰቢያ እንቅስቃሴ ችግሩ እልባት እስኪያገኝ ድረስ ቀጣይ መሆኑ የተገለጸ ሲሆን የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ አድኗ አበራ ዲያስፖ ያልኮረውና መላው ኢትዮጵያውያን በዚህ ጉዳይ ላይ ዘላቂ የሆነ መፍትሔ ለማምጣት እንዲያግዙም ጥሪ አድርገዋል። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገርመው ከዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።